የወጣቶች ዓለም ፕሮጀክት ኢ መንግስታዊ ያልሆነ የአውሮፓውያን ተማሪዎች ማህበር ነው። ማህበሩ ኢትዮጵያ ውስጥ በተለይ ወላጆቻቸውን ያጡ ሴት ተማሪዎች ተምረው ራሳቸውን እንዲችሉ የተለያዩ የሙያ ስልጠናዎች ይሰጣል። ማርያነ ሲደ ይህንን ማህበር በቅርቡ ከተቀላቀሉ ወጣቶች አንዷ ናት። ከአምስት ዓመት ገደማ በፊት ነው የዓለም አቀፍ ግንኙነት ተማሪ ያለው ስለ ፕሮጀክት ያወቅኩት። በወቅቱ ከትምህርቴ ጋር የሚገናኝ ነገር ስፈልግ ወዲያው ሀሳቡ የመጣልኝ ኢትዮጵያ ውስጥ ነበር። ያኔ ነው ስለ ፕሮጀክት ጎግል ላይ ያነበብኩት። እናም በትምህርትና በስራ መካከል ክፍተት ሳገኝ በእርግጥም ፕሮጀክት ትዛለኝ። ከዛም በጎ ፈቃደኞች እንደሚፈልጉ አነበብኩና አመለከትኩኝ። ከዛን ጊዜ አንስቶ የማህበሩ አባል ነኝ። አሁን የእርዳታ ገንዘብ በማሰባሰብ እሰራለሁ። የ28 ዓመቷ ጀርመን ኢትዮጵያዊት በአሁኑ ሰዓት በኔዘርላንድስ ማስትሪሽ ከተማ በሚገኝ አንድ ዩኒቨርሲቲ ውስጥ የሰው ኃይል ልማትና የመንግስት አስተዳደር ምርምር ጥናት ላይ ለሁለተኛ ዲግሪዋ ትሰራለች። ሌላው የዚህ ፕሮጀክት አባል ሞሪትስ ኮልቤ ይባላል። ፕሮጀክት ኢን የተቀላቀለው የከፍተኛ የሁለተኛ ደረጃ ትምህርት ቤቶች የመልቀቂያ ፈተና ከወሰደ በኋላ ነው። በወቅቱ በአፍሪካ ቀንድ የሚገኙ ሀገራት ውስጥ የልማት ትብብር ስራዎችን እያፈላለገ ነበር። nachdem ich die Organisation im Internet gefunden hatte, nach Äthiopien gegangen. ስለ ድርጅቱ ኢንተርኔት ላይ ካነበብኩ በኋላ ወደ ኢትዮጵያ ሄድኩኝ። እዛም በፕሮጀክት ኢ ውስጥ ለአምስት ወር አገለገልኩ። ስራውንና ሀገሩን በጣም ወደድኩት። ስለሆነም ትምህርቴን በዩኒቨርሲቲ ለመከታተል ስመለስ አውሮፓ የሚገኘውን የፕሮጀክት ኢ ቡድን ተቀላቀልኩና በሕዝብ ግንኙነት አገለግል ጀመር። በመጨረሻም አንድ የሊቀመንበር ቦታ ሲለቀቅ ለምርጫ የቀረበልኝን ጥያቄ ተቀብዬ ተመረጥኩኝ። አሁን በሊቀመንበርነት ለፕሮጀክት ኢ ሳገለግል ሁለታ የሀያ አራት ዓመቱ ጀርመናዊ ወጣት ሞሪትስ ያለፉትን አምስት ዓመታት በበጎ ፍቃደኝነት ለዚህ ማህበር አገልግሏል። እሱም በጀርመን ሃይደርበርግ ከተማ የጀመረውን የዩኒቨርሲቲ ትምህርት ሲያጠናቅቅ ወደ አፍሪቃ ሄዶ መስራት ይፈልጋል። ከአህጉሩ ጋር ይበልጥ ያስተዋወቀው ይኸው የበጎ ፍቃደኛ ስራው ነው። ስ ስት ከፕሮጀክት ኢ የምወደው ነገር በሁለት ቡድን ተከፋፍለናል። በአንድ በኩል አውሮፓ ያለ ነው አለን፣ በሌላ በኩል ደግሞ ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያለው ፕሮጀክት የሆቴል ሙያ ማሰልጠኛውን የሚያስተዳድሩ 14 ሰራተኞች አሉት። በዚያም እድሜያቸው ከ18 እስከ 25 ያሉ ሴት ተማሪዎች ይሰለጥናሉ። አውሮፓ ያለው የፕሮጀክቱ የበጎ ፈቃደኞች ቡድን ደግሞ የህዝብ ግንኙነት፣ የእርዳታ ገንዘብ ማሰባሰብ፣ የፋይናንስ ና የማስተዳደር ስራዎች ላይ ያተኩራል። ማሪያነ ገንዘብ ከሚያሰባስቡት ቡድን ውስጥ ናት። ወጣቷ ለመጀመሪያ ጊዜ ለፕሮጀክት ኢ ለማገልገል ወደ ኢትዮጵያ የተጓዘችው ባለፈው ግንቦት ወር ነው። በንብራት የአንድ ወር ቆይታም ሌሎች የማህበሩ የስራ ድርሻዎች ላይ ተሳትፋለች። ፕሮጀክቲ በአሁኑ ሰዓት ሙሉ ሰዓት ለሚሰለጥኑ ተማሪዎች ሁለት አይነት ደረጃዎች ነው ያሉት። ወደፊት ደግሞ ፕሮጀክቲ ከዚህ የበለጠ ሴቶችን ማሰልጠን የሚችልበት ሶስተኛ ደረጃ ላይ እየሰራ ይገኛል። በፊትም የስራ ልምዱ ስለነበረኝ እኔም ይህንኑን ማድረግ የሚቻልበት መንገድ ላይ እሳተፍ ነበር። አልፎ አልፎ ደግሞ መምህራኑን በማገዝ እንግሊዝኛና ፈረንሳይኛ አስተምር ያለሁ። በመዝናኛ ጊዜያቸው ደግሞ ዮጋ ስፖርት፣ የባሌት ዳንስ እንዲሁም ከልጃገረዶቹ ጋር ኬክ እንጋገር ነበር። ልጆቹ ኬክ የመጋገር ልምድ ስላልነበራቸውም ጥሩና ደስ የሚል ጊዜ ነበር። ሙሪትስንና ማሪያንን እንዲህ የሰባውና ና ያሳተፈው ፕሮጀክት ይህ ከተመሰረተ አስራ ሁለት አመቱ ነው። መስራቾቹ ደግሞ ኦስትራውያን ወንድማማቾች ናቸው። የፕሮጀክት ኢ መስራቹ ቬንዝል ቫልድሽታይን በወቅቱ የከፍተኛ የሁለተኛ ደረጃ ትምህርት ቤቶች የመልቀቂያ ፈተና ከወሰደ በኋላ ኢትዮጵያ ውስጥ የልጆች ማሳደጊያ ውስጥ የስራ ልምምድ አድርጎ ነበር እና የታዘበው ነገር የልጆች ማሳደጊያውን ለቀው በ17ና18 ዓመታቸው የሚወጡት ልጃገረዶች የስራ እድል እንደሌላቸው፣ ከወንዶች ጋር ሲነጻጸር ደግሞ ጥሩ የሚባል የስራ ስልጠናም እንደማያገኙ ነው። ከዛም ከወንድሞቹ ጋር ሆነው በምን መንገድ ይህን ማሻሻል እንደሚቻል ተማከሩ። ያኔ ኢትዮጵያ ውስጥ በተለይም አዲስ አበባ ውስጥ የሙያ ማሰልጠኛ ኮሌጅ መገንባት የሚል ሀሳብ መጣላቸው። ይህም ኮሌጅ በነፃ ወጣቶቹን ሴት ተማሪዎች የሚያሰለጥንና የኢትዮጵያንም የስራ ገበያ ከግምት ውስጥ ያስገባ እንዲሆን ወሰኑ። ሙሪትስ እንደገለጸልን ወንድማማቾቹ የመሰረቱት ፕሮጀክት ከጊዜ ወደ ጊዜ እየተሻሻለ ሄዷል። እንደ አውሮፓውያን አቆጣጠር በ2014 ዓ.ም የሆቴል ሙያ ማሰልጠኛው ኮሌጅ ሊመሰረት ችሏል። ዛሬ በማሰልጠኛ ኮሌጁ እድሜያቸው ከ18 እስከ 25 ያሉ እስከ ሰባ ሴት ተማሪዎች በየአመቱ ሙያዊ ስልጠና አግኝተው ይመረቃሉ። ስራም ያገኛሉ። ስልጠናው በሁለት የተከፈለ ሲሆን ረዥሙ አንድ አመት ተኩል፣ አጭሩ ደግሞ በቤት አያያዝ ስራ ሲሆን ከሶስት ወር እስከ አራት ወር ይፈጃል። ለተማሪዎቹም በስልጠና ጊዜያቸው የሚያስፈልጋቸውን ማንኛውንም ወጪ የሚሸፍነው ፕሮጀክት ኢ ነው። ፕሮጀክት ኢ አውሮፓ ውስጥ 26 አባላት አሉት። ለመሆኑ ሌሎች በዚህ ፕሮጀክት ለመሳተፍ የሚፈልጉ ወጣቶች ምን ማሟላት ይጠበቅባቸዋል? ኢትዮጵያ ባለው የፕሮጀክት ኢ ውስጥ ለማገልገል በጎ ፈቃደኞቹ በንግድ ወይም በአስተዳደር ስራ ልምድ ያላቸው ቢሆን ይመረጣል ምግብ ቤት ወይም ሆቴል ውስጥ ልምድ ያላቸው ከሆኑ ያላቸውን ልምድ ለሌሎች ሊያካፍሉ ይችላሉ። ሌላው አስፈላጊ ነገር ሴቶች ጾታን በተመለከተ ያላቸው አስተሳሰብ መሻሻል እንዲችል ማገዝ የሚችል ቢሆን ጥሩ ነው ይላል ሞሬት። ይህ ማርያነ ኢትዮጵያ ውስጥ በነበራት የበጎ ፈቃደኝነት ስራም የታዘበችው ነው። ወጣት ልጆች በራሳቸው እንዲተማመኑ ማበረታታት እንደሚያስፈልግ ታዘብያለሁ። በማህበረሰቡ ዘንድ ሴቶች ራሳቸውን የበታች ሲያደርጉ ይስተዋላል እና የባሌት ዳንስ ራሳቸውን ትንሽ ለቀቅ አርገው ፈታ ሲሉ አይቻለሁ። እዛ ከሚገኙ ሰራተኞች ጋር የነበረን ቆይታም ጥሩ ነበር። ግማሽ ኢትዮጵያዊ በመሆኔም ወዲያው እንደ ኢትዮጵያ አድርገው ነው የተቀበሉኝ ከኔ ጋር እንግሊዝኛ እየተነጋገሩ መለማመድ ሲችላል እንዲችሉ በአንጻሩ እኔንም ባህሉንና ቋንቋውን ለማስተማር ሲጥሩ ነበር። ይህ በጎ ፈቃደኝነት ስራ ምንም እንኳን ያለገንዘብ ክፍያ ሌሎችን መርዳት ወይም ማገልገል ቢሆንም በጎ ፈቃደኞቹም ከሌሎች የሚያገኙት ጥቅም አለ። ማሪያናስ ከዚህ ስራዋ ለራሷ ምን ጠቃሚ ነገር አገኘችበት? በግሌ በ ውስጥ ያለኝም ባህልና ማንነቴን እንዳውቅና የበለጠ እንድመረምር ረድቶኛል። በተለይ ችላ የተባለው ኢትዮጵያዊ ጎኔን ማለት ነው። ምክንያቱም ጀርመን ውስጥ ስለሆነ ያደግኩት የአማርኛ ቋንቋን በደንብ አልተማርኩም። ሌላው ልቤ ውስጥ የቀረው ሴቶችን ራሳቸውን እንዲችሉ የማድረጉ ስራ ነው። አሁን ደግሞ ከመቼውም በላይ ከኢትዮጵያ ጋር ባህላዊ ትስስሬ ጎልቶ ስለታየኝ በዚህ ዘርፍ ላይ የበለጠ መስራት እፈልጋለሁ። Weil ich mich viel mehr mit meiner kulturellen Identität jetzt auch verbunden fühle zu Äthiopien. sweat drippin' off me